the Africa. I, Robert Bob Mugabe, as your president, and I want to confirm to the people of Zimbabwe that I will be going for only one term. or five years and I will call it quits. የሰማችሁት ኬንያዊው ኤድዋርድ ካሂምባ የ93 ዓመቱን የዚምባብዌን ፕሬዚደንት ሮበርት ሙጋቤን አስመስለው ሲናገር ነው። በሀገሩ በቴሌቪዥን የሚተላለፍ የስላቅ መሰናዶ ያዘጋጃል። ኤክስ ዋይዚ በሚል ስያሜ ስለሚጠራው ስለዚህ ዝግጅትና እንዲህ አይነት መሰናዶ ማቅረብ ስላለው ፈተና ቆየት ብለን እንመለስበታለን። በመጀመሪያ በአፍሪካ ቁልፍ ሚና እየተጫወተች የምትገኘው ቻይና ባለፈው ሳምንት መገባደጃ ይፋ ያደረገችውን አዲስ እቅድ እንዳስሳለን። እቅዱ ቻይና ከቀሪው እስያ፣ አውሮፓና አፍሪካ ጋር በንግድ እንድትተሳሰር ያለመ ነው። የእቅዱ ጠንሳሽ የሆኑት የቻይናው ፕሬዚደንት ሺ ዢንፒንግ ይህን ተልማቸውን በመጀመሪያ ያሳወቁት በጎርጎሮሳዊ 2013 ነበር። ከአራት ዓመት በኋላ የ29 አገራት መሪዎችን ጠርተው በእቅዱ ላይ መክረዋል። እቅዱ አፍሪካውያንንም ያካትታል ቢባልም በቤጂንጉ ስብሰባ ከአህጉሪቱ መሪዎች የተገኙት የኬንያው ኡሁሩ ኬንያታ ብቻ ናቸው። የቻይናው ፕሬዚደንት ጥንስስ የሐር መንገድ በሚል ስያሜ የሚታወቀውንና ጥንት ቻይና ከተቀረው ዓለም ጋር የንግድ ግንኙነት የምታደርግበትን መስመር የሚያስታውስ ነው። ለዚህም ይመስላል አንዴ የሐር መንገድ፣ ሌላ ጊዜ የመቀነትና መንገድ እቅድ በሚል ተለዋዋጭ ስሞች ሲጠራ የሚሰማው። አፍሪካ የታሪካዊው የየብስ መስመሩ አካል ባትሆንም የባህር ጉዞ ግን ታኳት ያልፋል። በቀይ ባህር የሚያልፈው ይህ መስመር ለኢትዮጵያ ቅርብ ነው። የቻይናው ፕሬዚደንት ቢሆኑ በስብሰባው ላይ አህጉሪቱ የእቅዱ ተጠቃሚ እንደምትሆን በንግግራቸው ጠቅሰዋል። እቅዱ የሚያተኩርባቸውን ዘርፎች ለሚመለከት መጀመሪያ ድቅን ከሚሉበት ነገሮች አንዱ ቻይና በአፍሪካ የተጠመደችባቸው መስኮች ናቸው። በቻይናው ሲንግሁዋ ዩኒቨርሲቲ የብሔራዊ የፋይናንስ ምርምር ተቋም ኃላፊ ዙህሚን ዘርፎቹን ይዘረዝራሉ። የሐር መንገድ የገንዘብ ድጋፍ ሲወጠን ትኩረቱ ለመሠረተ ልማት ግንባታ እንደሚሆን በግልጽ ተቀምጧል። እስካሁን ያሉት የመቀነትና የመንገድ ፕሮጀክቶች ሁሉም ወይ ከአውራ ጎዳናዎች፣ ከኃይል ማመንጫዎች አሊያም የኃይል ልማቶች ጋር እየተዛመዱ ናቸው። አሁን ለድጋፉ ተጨማሪ ገንዘብ መስጠት ለምን አስፈለገ? አንዱ ምክንያት በመቀነትና መንገድ ስር የተካተቱ ሀገራት ደካማ መሰረተ ልማቶች ያሏቸው በመሆናቸው ነው። 100 ቢሊዮን ዩዋን የቻይና ገንዘብ ጭማሪ ማድረግ የግሉን ዘርፍ አቅም ይበልጥ ያጎለብተዋል። የገንዘብ ድጋፉ ቋት ቢሰፋም ትኩረቱ መሰረተ ልማት ላይ መሆኑ ይቀጥላል። በሺ ዥንፒንግ አማካኝነት በስብሰባው ላይ ቃል የተገባው ተጨማሪ የገንዘብ ድጋፍ መቶ ቢሊዮን ዩዋን ወይም 145 ቢሊዮን ዶላር ቢሆንም አጠቃላይ እቅዱ ግን 124 ቢሊዮን ዶላር ይፈጃል የተባለው። በዚህ ገንዘብ በእስያ አፍሪካና አውሮፓ በሚገኙ 65 አገራት ውስጥ እርስ በርሳቸው የሚተሳሰሩ ወደቦችን፣ የባቡር መሠረተ ልማቶችን፣ መንገዶችንና የኢንዱስትሪ ፓርኮችን የመገንባት እቅድ ተነድፏል። የቻይና ይህን ሁሉ ገንዘብ ለመመደብ መስማማትና አጠቃላይ እቅዷ ለአንዳንድ ምዕራባውያን አገራት አልተዋጠላቸውም። ቻይና በዓለም አቀፍ ደረጃ ያላትን ተጽዕኖ ለማሳደግ አልማ ያደረገችው ነው ሲሉ ይሞግታሉ። የቻይናው ፕሬዝደንት ለተጠራጣሪዎቹ የሚሆን ምላሽ በስብሰባው ላይ ሰጥተዋል። ቻይና የልማት ልምዷን ለሁሉም ሀገራት ለማጋራት ፈቃደኛ ነች። በሌሎች ሀገራት የውስጥ ጉዳይ ጣልቃ አንገባም። የእኛን ስርዓትና የእድገት አካሄድ ወደ ውጭ አንልክም። ከዚህም በላቀ የራሳችንን አመለካከት በሌሎች ላይ አንጭንም። ፕሬዚደንቱ ይህን ይበሉ እንጂ ታዛቢዎች ግን ዶናልድ ትራምፕ በአሜሪካ ትቅደም ፖሊሲያቸው ሀገራቸው በዓለም አቀፍ ንግድ የነበራትን ቦታና ሚና እያሳጡ በመምጣታቸው ያንን ለመተካት እየተንደረደሩ ነው ይሏቸዋል። ቻይና የራሷን ጥቅም ለማስጠበቅ ብላም ይሁን ዓለም አቀፍ የንግድ ሥርዓቱን መልክ ለማስያዝ አስባ ያደረገችው፣ በአዲሱ ውቅዷ በአፍሪካ መሬት የሚታይ ነገር ይዛ መምጣቷ አይቀሬ ይመስላል። በዝግጅታችን መጀመሪያ ወደ አነሳነው ጭብጥ እንመለስ። ካሂምባ ሙጋቤን አለቀቃቸውም። የእንግሊዝን ንግሥት በነገር ሸንቆጥ ሲያደርጉ ስላቃዊ በሆነ መልኩ እንዲህ አስቀምጦታል። ንግስቲቷን ጠይቅ፣ በእንግሊዝ ንግስት ሆነው ምን ያህል ቆይተዋል? ያው ለዝንተ ዓለም እና እኛ አፍሪካውያን ትንሽ ረዘም ላለ ጊዜ ብንቆይ ለምን ታሳጡናላችሁ? ነበር ያለው ካሂምባ። ካሂምባ እንዲህ አይነት በሁለት በኩል የተሳሉ ስላቆችን ከባልደረቦቹ ጋር ለሚያቀርብበት የቴሌቪዥን መሰናዶ ራሳቸው ሰዎቹን የመሰሉ አሻንጉሊቶችን ይጠቀማል። የዚያን ሰው ቁመናና ግዝፈት ያህል የሆኑት አሻንጉሊቶች ትንሽ ግነት ጣል ቢደረግባቸውም ቁርጥ ባለቤቶቻቸውን ናቸው። ከዩጋንዳው ፕሬዚደንት ዩዌሪ ሙሴቬኒ እስከ ኬንያው ኡሁሩ ኬንያታ እና የሀገራቸው ፖለቲከኞች ድረስ እነርሱን መሳሻን ጉሊት ተሰርቶላቸው በሳቅ ፍርስ የሚያደርጉ ንግግር ሲያቀርቡ ይደመጣሉ። የአሜሪካው ዶናልድ ትራምፕም አልቀሩ። ፖለቲካ በተጫነው በዚህ ዝግጅት መሪዎች ይብጠለጠላሉ፣ ይወረፋሉ። ሀብታሙ ስዩም ከዝግጅቱ ተከታታይ ኢትዮጵያውያን መካከል አንዱ ነው። ዝግጅቱን ከተመቸው በኬንያ ቴሌቪዥን ጣቢያ ካለፈው ደግሞ በዩቲዩብ ይመለከተዋል። አስተያየቱን ጠይቄው ነበር። በጣም የሚገርምና የሚያስደስት ትርኢት ነው። ለእኔ እጅግ ስሜት የሚሰጠኝ ምክንያቱ በአፍሪካ ውስጥ ያልተለመደ ፖለቲካዊ ስላቅን ከጥበባዊ ጣዕም ባለው ሁኔታ የሚቀርብበት ትርኢት ስለሆነ ሁሌ እከታተለዋለሁ። የሚዳሰሱ ጉዳዮች ከፖለቲካ እስከ ሙስና፣ ከማህበረሰብ ጉዳዮች እስከ ጾታ ጉዳዮች ድረስ አስቂኝ በሆነና በሚያምር መንገድ የሚቀርቡበት ትርኢት ስለሆነ ሁሌ ነው የምከታተለው። ኢትዮጵያ ውስጥ ቢኖር ብዬ የማስበው አይነት ትርኢት ነው። በዚህ የቴሌቪዥን መሰናዶ በእያንዳንዱ ክፍል ሸንቋጭ፣ ሽሙጥና ስላቆች አይቀሩም። የዝግጅቱ አጋር መስራች የሆነው ጎድፍሬ ምፔምባ በዕለት ተዕለት ስራው ሳይቀር ይህንኑ አካሄድ ይጠቀማል። ጋዶ በተሰኘ የአርቲስት ስሙ ይበልጥ የሚታወቀውን ፔምባ በኬንያ ጋዜጦች ላይ በሚያወጣቸው ተቺ የካርቶን ስዕሎቹ የሚበሳጩ ባለስልጣናት አሉ። ጋዶ ስለ ስላቅ ያለውን አተያይ ያስረዳል። የእኔ አስተያየት ሁሌም ቢሆን ስላቅ መሄድ እስከሚችልበት ርቀት መሄድ አለበት ነው። ይህ ግን እንደሚሰራበት ርዕሰ ጉዳይ ይወሰናል። እያንዳንዱ ርዕሰ ጉዳይ በተለየ ሁኔታ መያዝ አለበት። እኔ እንደማስበው ስላቅ ወሰኖችን እስከቻለው ድረስ መግፋት አለበት። ኬንያ በንግግር ነፃነት የተሻለ ቦታ መገኘቷ በእጅ እንጂ፣ ይህ የጋዶ አስተያየት ብዙ ጦስ ሲያመጣ ነበር። ሩቅ መሄድ ሳያስፈልግ የዛሬ 15 ዓመት ግድም አይደለም በብሔራዊ ቴሌቪዥን ጣቢያ ወጥቶ መሳለቅ ስለ ኬንያ ፕሬዝደንት ቀልድ መናገር ራሱ አዳጋች ነበር። እንዲህ ሲባል ግን አሁንም ገደቦች የሉ ማለት አይደለም። በሀገሪቱ በምርጫ ጦስ ከደረሰው ብጥብጥና የአልሸባብ የሽብር ጥቃቶች በኋላ የኬንያ መንግስት መገናኛ ብዙሃንን መቆጣጠሪያ አዲስ ህጎች አውጥቷል። የኤክስዋይዚ መሰናዶ የቃለ ተውኔት ዋና ጸሐፊ ሎይ አዋት ዝግጅቱ ሲጀመር የተጓዘውን ያልሄድ በሚል እንደነበር ታስታውሳለች። ነገሮች እንዴት እየተለወጡ እንደመጡም ታብራራለች። ባለፈው ዓመት ሀሳብን በነፃነት በመግለጽ በኩል ለሰብአዊ መብት ተከላካዮችና የሲቪክ ማህበረሰብ ስራዎች ለሚሰሩ ሰዎች አስጨናቂ ነበር። ከፍ ያለ ውጥረት ነበር። ሰዎች ተጎድተዋል፣ ተገለዋል፣ ጠፍተዋል። በእኛ መሰናዶ በኩልም ቢሆን ነገሮች ከባድ ነበሩ። ራሳችንን ሳንሱር የማድረግ ስሜት ነበር፣ በጸሐፊያን መካከል ሳይቀር። ይህም መናገር እንችላለን፣ ይህን መናገር እንፈልጋለን እያልን የምንከራከርባቸው ጉዳዮች ብዙ ናቸው። እንዲያም ሆኖ አሁንም ሐሳባቸውን ከማቅረብ አልታቀቡም። እንደ እነርሱ አይነት ዝግጅት እንደ ደቡብ አፍሪካ በመሰሉ ጥቂት አገራት ካልሆነ በስተቀረ በአፍሪካ ምድር አሁንም ብርቅ ነው። የፕሬዚደንት ሙጋቤ አገር በሆነችው ዚምባብዌ አይደለም በቴሌቪዥን የተነገረ በማኅበራዊ መገናኛ ዘዴዎቹ ፌስቡክና ትዊተር ላይ የተጻፈ የግል አስተያየት ሳይቀር ያስከስሳል። ኢትዮጵያም ተመሳሳዩን መንገድ ተያይዘዋለች። እንዲያም ሆኖ በበርካታ የአፍሪካ አገራት ለስላቅና መሰል መሰናዶዎች ያለው አቀባበል ከኢትዮጵያ የተሻለ እንደሆነ ሀብታሙ ይናገራል። በኢትዮጵያ ያለ በአዲስ ጉዳይ መጽሔት ተመሳሳይ ይዘት ያላቸው ጽሑፎችን ለንባብ ያበቃ የነበረው ሀብታሙ በኬንያና ሌሎች አፍሪካ ሀገራት የታዘበውን ከሀገሩ ሁኔታ ጋር ያነጻጽራል። ከኬንያ ጋር ራሳችንን ካወዳደርን ወጣኔ የሚለው ነገር ሁሉ እኛን አይገልጽም። እጅግ ወደኋላ ኋላ ቀርተናል። በቴሌቪዥን ጣቢያዎቻቸው በሁሉም ማለት ይቻላል የፍላቅ ብቻ ሳይሆን ቀጥታ የፖለቲካ ትችት የሚያቀርቡበት በእኛ ህግ ውስጥ ዘለፋ ነው ብለህ ሰዎችን ፍርድ ቤት ብትወስዳቸው ሊያስቀጣይ የሚችሉ ጉዳዮች ሁሉ እዚህ እንደ ተለምዶአዊ የመናገር ነፃነት ተቆጥረው ሲንሸራሸሩ ታያለህ። ሰዎች ሙሉ ነፃነት አላቸው። ከሞላ ጎደል ከስላቅና ከመዝናኛ ትርኢቶች ውጭ በርካታ ነገሮችን የመናገር መብቱ አላቸው፣ አቅሙ አላቸው፣ ድጋፍ ይደረግላቸዋል። ይሄ በጣም ያስቀናል። በጣም የሚገርም ነው። ከአፍሪካውያን አንጻር ከብዙ አፍሪካውያን ጋር ስንወዳደር ከኋላ ሁነን እየነዳን ያለን እንጂ ከፊቱ ሁነን እየመራን ያለን ህዝቦች አይደለንም ብዬ አስባለሁ። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ